ከ18 ዓመታት በፊት በውጭ ሀገራት በሚኖሩ ተጋሩ ኢትዮጵያውያን ተመስርቶ መንቀሳቀስ የጀመረው የትግራይ ዲሞክራሲያዊ ትብብር የፖለቲካ ድርጅት በቀድሞ የህወሀት ታጋዮች ዶክተር አረጋዊ ብርሀ ግደይ ዘርአጽዮንና ሌሎች ታዋቂ ፖለቲከኞች የሚመራ ነው። በኢትዮጵያ ከተደረገው የፖለቲካ ለውጥ በኋላ ወደ አገር ገብቶ በህጋዊ መንገድ እየተንቀሳቀሰ የሚገኘው ድርጅቱ በትግራይ ክልል የፖለቲካ ምህዳሩ ጠባብ በመሆኑ ፈተናዎች እየገጠሙት መሆኑ ይገልጻል። የትግራይ ዲሞክራሲያዊ ትብብር ህዝብ ግንኙነት ኃላፊ አቶ ሙሉ ብርሃን ኃይል እንደሚሉት በተደጋጋሚ በፖለቲካ ድርጅቱ አመራ ተግባሮችና አባላት ላይ ጥቃት ተፈጽሟል። ከዚህ በተጨማሪ የፖለቲካ ድርጅቱ በመቀለ ቢሮ ከፍቶ ለመስራት የሚያደርገው ጥረትም እስካሁን እንዳልተሳካለት ጨምረው ገልጸዋል። ተቃዋሚ እንደ ጠላት ነው። በቃ ተፎካካሪ ፓርቲ ነው አሁን የሚባለው። ተቃዋሚ ኮባን ግን እንደ ጠላት አድርገ የማየት አለ። ስቲል ቤት ተከራይተን መኖር እንደማንችል እኛን ያከራየ እንደ ወንጀለኛ እንደሚቆጠር ያስባሉ። እሱ ላይ በጣም አሁን እያስቸገረ ነው። ቢሮ መግኘት ማግኘት አልቻለም። መኖሪያ ተከራይተን እየተንቀሳቀስን ነው ቢሮ ግን መክፈት አይቻልም። ወደ ሶስት አራት ቤቶች አግኝተን ነበር። ሲያውቁን በቃ አይቻልም አሉ፣ ፈሩ። ብዙ ነገር ነው። እንገለላለን፣ ግብር ይጨመርብናል፣ ብዙ ነገር ነው። እኛ መኖር እንፈልጋለን ማለት ነው። ያሳዝናል ስታስበው። እንዴት አንተ ስለ ፍትሕና ስለ ዲሞክራሲ ያን ሁሉ ለመስዋዕት የከፈለ ሕዝብ ቤት ማከራየት ለእኔ እምቢ ሲል ምን አይነት የማከራየት መብት አለ? ራይቱ ነው ቤቱ የራሱ እስከሆነ ድረስ ያከራያል። ለምን ሰይጣን አይሆንም? የምርጫ ቦርድ ህጋ ወረቀት ያለን ሰዎች ቀርቶ ሌላ እንኳ ቢሆን ገንዘብ ከከፈለ ቤት ማከራየት ይችላል። ይሄ እንኳ ማድረግ የሚችል የለም እዚህ ይፈራል ሕዝብ። ከዚህ በተጨማሪ የትግራይ ዲሞክራሲያዊ ትብብር በተለይም በትግራይና አማራ ክልል መንግስታት መሪዎች መካከል የሚደረገው ያልተገባ ያለው ምልል እንደሌለች እንደሚያሳስበው በቃል አቀባይ በኩል ገልጸዋል። የመሪዎች ያልተገባ አካሄድ በህዝቦች ግንኙነት ላይ ተጽዕኖ እየፈጠረ ነው ያሉት የትግራይ ዲሞክራሲያዊ ትብብር ህዝብ ግንኙነት ኃላፊ አቶ ሙሉ ብርሃን ኃይለ ይህ ወደ ከፋ ችግር ሳያመራ መፍትሄ ሊበጅለት ይገባል ሲሉ ገልጸዋል። በተጨማሪም የፖለቲካ ድርጅቱ ህዝብ ለህዝብ የሚያቀራርቡ መድረኮች ለማዘጋጀት እየሰራ መሆኑ ጠቁመዋል። ስለ ጦርነት፣ ስለ ድሮ ቁስል ያከክ ሌላ ስሜት እየፈጠር፣ ገና የትግራይ እናት እንባዋን ሳይደርቅ እንደገና ደግሞ ወደ ሌላ ነገር የሚወስዱ አዝማማዎች አሉ። እነሱ መቆም አለባቸው ብለን እናስባለን። ህዝብ የህዝብ ጠላት የለንም፣ በእርግጠኝነት የለንም። የአማራ ህዝብ እናውቀዋለን በደንብ አድርገን። ለአማራ ህዝብ ለራሱ ግን ጠላቶች አሉ በመባል የአማራ ነኝ እያሉ ልክ እነዚህ የኛዎቹ እንደሚያደርጉት አሉ። እነሱ ደግሞ የእኛንም የእነሱም ጠላት ናቸው። ስለዚህ በጋራ ሁነን ከአማራ ጋር የህዝብ ለህዝብ ግንኙነት ጀምረናል። ባለ ሰፊ እንትን እያደረግን ነው። በቅርቡ ቀጣይ ወለዶ በሚል እንዴት እንሂድ አባቶቻች ዛሬ ላይ ያደርስ ዋታለች ሀገር በብዙ ውጣ ወረድ ቀጣይ ወለዶስ ምን ያድርግ የሚል የወጣቶች የህዝብ ዝግኝነት በቅርቡ ብዙ ዝግጅቶች አድርገን አሁን እንትን እያልን ነው በዚህ እነሱ እንትን ሲሉ ይፈታሉ ብለን እናስባለን። ቢያንስ ስርዓቱ የሚደበቅባቸው ምሽጎች እነሱ ስለሆኑ በተጨማሪም ተመሳሳይ የህዝብ መድረኮች ከኤርትራ ወጣቶች ጋር ለማድረግ እንዳቀደም ቃል አቀባዩ ጨምረው ገልጸዋል። ከፖለቲካ ችግር በተጨማሪ በትግራይ ያለው ማህበራዊና ኢኮኖሚያዊ ሁኔታ ትኩረት አልተሰጠውም የሚሉት የትግራይ ዲሞክራሲያዊ ትብብር ህዝብ ግንኙነት ኃላፊ አቶ ሙሉ ብርሃን ኃይሉ የክልሉ መንግስት በሚስተዋሉት ችግሮች ዙሪያ ሊሰራ ይገባል ብለዋል። ሁለት አይነት ማህበረሰብ ነው የተፈጠረው ትግራይ ውስጥ በጣም ድሃ የሚበላው ያጣ ማህበረሰብ አለ። ተምሮ ሶስት አራት ዲግሪ ይዞ ወደ ይወጣሉ በዛ ክልል ደግሞ በጣም ቢሊዮኔር የሆኑ ሰዎች አሉ። እነዚህ ሰዎች እንዴት አርገ አንድ የሚታረጋቸው ብዙ መሰራት ያለባቸው ስርዓቱን ብዙ ወጣ ገባ የበዛቸው ነገሮች ያመጣቸው አለ። ብዙ የሚታረሙ ነገሮች አሉ። እንደ ሀገርም እንደ ክልል ማብረን ያጠፋናቸው ጥፋቶች አሉ። ስለዚህ እነሱ በደንብ መጤን፣ መጠናት መቻል አለባቸው። ህዝቡ ምን ላይ እንዳለ ለጥቂቶች ገነት፣ ለብዙዎች ግን ሲኦል ነች ሆነ ያለች ሀገሪቱ ማንም ያ ስለዚህ ይሄ መንግስትም ህዝብን በጋራ ተወያይተን ግን ወደ ሌላ ነገር ሳን ወደፊት ሊወስን የሚችል ነገር ቢደር የትግራይ ዴሞክራሲያዊ ትብብር የፖለቲካ ድርጅት ከሌላው ተቃዋሚ ፓርቲ አርና ትግራይ ጋር ለመዋሃድ በሂደት ላይ መሆናቸው ተገልጸዋል። ለዲ ደብልዩ ዘገባ ሚሊዮናዊ ስላሴ መቀለ።